ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፈው ፕሮግራማችን አሁን ጀመረ። ¶¶ ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምና እንደምናምሽታችኋል። የቅዳሜ ጳጉሜ ሁለት ሁለት ሺ አስራ አንድ አመተ ምህረት ምሽት ፕሮግራማችንን ይዤ የማስተናግዳችሁ ቆንጅ ይታየ ነኝ። ባለም ዜናዎች እንጀምራለን ዝግጅታችንን። ከዚያም በማስከተል ህገ መንግስቱንና ህብረ ብሔራዊ ፌዴራላዊ ስርዓቱን ለማዳን በሚል ርዕስ በቅርቡ መቀሌ ላይ በተካሄደው ጉባኤ ዙሪያ የተሰናዳ ውይይት እናስከትላለን። የጉባኤው ስብስብ የሀገር ሽማግሌዎች ያሉበት የሃይማኖት ድርጅቶች ያሉበት ፌዴራሊዝምን እና ህገ መንግስቱን የሚቀበሉ ድርጅቶች የተሳተፉበት በዚህ በሀያ ሰባት አመት ጊዜ ውስጥ የተደረጉት ስህተቶች የተፈጸሙት ስህተቶችም ከጉባኤ አባላት ሁሉ ተነስተው ይተደርጉበታል። ይህን ይመስላል። አሁን የመቀሌው ስብስብ ይሄን የሀያ ሰባት አመት ስርዓቱን እንዳለ ይቀጥል የሚል ነው። ለእኔ ይሄ የለውጥ ሂደቱን መካድ ነው ወይም መክዳት ነው። ስለዚህ እኔ ኢትዮጵያ ዛሬ የምትፈልገው እንደዚህ አይነት የጎራ ፈጠራና የሀያ ሰባት አመቱን ስርዓት የማስቀጠል አስተሳሰብ አይደለም። እኔ የተገነዘብኩት ህገ መንግስቱም ሚሻሻል ዶኩመንት ነው። ሀያ ሰባት አመት ስራ ላይ ቆይቷል። ያን ጊዜ የነበሩት ችግሮች ፈጥቶ አዳዲስ ችግሮች ሳይፈታ የቀረበት ሁኔታ ይኖራል። ስለዚህ እንደ ህይወት ያለው ዶኩመንት መሆን ካለበት መሻሻል አለበት። ግን የህገ መንግስት ስርዓቱን ተከትሎ ነው መሻሻል ያለበት መባሉ ለውጥ ነው የሚመስለኝ ላይ የቀደሙት የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ፣ ከሳቸው የተከተሉት የኢዴፓ ምክር ቤት አባል አቶ ልደቱ አያሌው፣ ሶስተኛው ዶክተር መሃሪ ረዳኢ በአዲስ አበባ ዩኒቨርሲቲ የህግ መምህር ናቸው። ከዜና በኋላ ውይይቱ ይቀርባል። ሌላው የቅዳሜ ቅንብር ደግሞ እያዝናና የሚያማሻችው የሙዚቃ ቃና ይሆናል። ደሳሌ መኮንን እየተጠባበቀ ነው። እስከ አራት ሰዓት ድረስ አብረን እንድናመሽ በትህትና እንጋብዛለን። ፕሮግራማችንን ንጉሱ ታምሬ ይመራል። መልካም ምሽት፣ ጤና ይስጥልኝ። ክቡራትና ክቡራን እንደምናመሻችሁ፣ ዜናውን የማሰማችሁ ሰሎሞን አባተነኝ። ቴክኒሺያኑ ኬቨን ፋውለር በስቱዲዮ መሳሪያዎች ላይ ይገኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ዛሬ አስቸኳይ ስብሰባ ተቀምጦ ባለ 12 ነጥብ የአቋም መግለጫ አውጥቷል። የቅዱስ ሲኖዶሱ መግለጫ ቤተ ክርስቲያኒቱ ስልጣኔን፣ ትምህርትና የፍትሕ አሰራርን ጀምራ ያሰፈነች ሀገሪቱንም ከባዕዳ ወራሪዎች ተከላክሎና ጠብቆ በማቆየት ትግሎች ውስጥ ጉልህ ስፍራ የያዘች ህዝቦቿም በአንድነት ተሰባስበው እንዲኖሩና እንዲቆሙ በማድረግ ብዙ የዋለች መሆኗን አትቷል። ይሁን እንጂ አንዳንድ የመንግሥት የሥራ ኃላፊዎችና የጥፋት ኃይሎች ሲል የቅዱስ ሲኖዶሱ መግለጫ የጠራቸው በቤተ ክርስቲያኒቱ ላይ ከፍተኛ የአስተዳደር በደልና ጥቃት እንደሚያደርሱ አመልክቷል። መግለጫው በመቀጠልም የጠቀሰው በደልና መከራ መልኩን እየቀያየረና ለዘመናት የቆየ አንድነቷን በማፈራረስ ከቤተ ክርስቲያኒቱም አልፎ ሀገራዊ ቀውስና አለመረጋጋት የሚያስከትል የጥፋት አጀንዳ ባነገቡ ግለሰቦች በቤተ ክርስቲያኒቱ ስም የጀመሩት እንቅስቃሴ ወደ ከፋ ደረጃ ከመድረሱ በፊት የቤተ ክርስቲያኒቱ የበላይና የመጨረሻ ውሳኔ ሰጪ አካል የሆነው ቅዱስ ሲኖዶስ አስቸኳይ ስብሰባ በማድረግ በስፋት ከተወያየ በኋላ የሚከተለውን የአቋም መግለጫ አውጥቷል ብሏል። በቤተ ክርስቲያኒቱ ላይ የተፈጸሙ ናቸው ያላቸውን በደሎችና ግፎች የምእመኗን መፈናቀልና መደፈር እየደረሰባቸው ነው ያለውን ድብደባና ዛቻ፣ እንዲሁም የእምነታቸውን ተገደው እንዲቀይሩ ማድረግ ቅዱስ ሲኖዶሱ እንደሚያወግዝ አስታውቋል። የቤተ ክርስቲያኒቱን ሕጋዊ ይዞታና የአምልኮ ቦታዎቿን ይነጥቃሉ፣ በደልና ግፍ ይፈጽሙባታል ያላቸውን የመንግስትና የመንግሥት ባለሥልጣናት ከአድራጎታቸው እንዲታቀቡ አሳስቧል። ተከታዮቿና ምዕመናኗ እንዲሁም ሌሎችም ቤተ እምነቶች የቅዱስ ሲኖዶሱ መግለጫ እናት ሲል በጠራት ቤተ ክርስቲያን ላይ እያደረሰ ያለውን ግፍና በደል በጽናት እንዲያወግዙና ጥፋትና በደሉንም ለማስወገድ የበኩላቸውን ሚና እንዲወጡ መንፈሳዊ ጥሪ እንደሚያስተላልፍ ተናግሯል። ሕይወታቸውን እንዲያጡ የተደረጉ ኦርቶዶክሳውያን በሰማዕትነት ክብርና ማዕረግ ዘወትር እንዲታሰቡ ቅዱስ ሲኖዶስ መወሰኑንና ሕይወታቸውን የሰጡ አገልጋዮችና ምዕመናን ድጋፍና እንክብካቤ እንዲደረግላቸውም ጥሪ ቤተሰቦች ድጋፍና እንክብካቤ እንዲደረግላቸውም ጥሪ አስተላልፏል። መግለጫው አክሎም የጥቅስ መጀመሪያ አንድነትን፣ መተሳሰብን፣ መከባበርን፣ ሰላምንና ፍቅርን በመስበክና በተግባር በመፈጸም ለሀገርና ለዓለም አርአያ የሆነችውን እናት ቤተ ክርስቲያን ያለ ግብሯ ግብር በመስጠት በተለይም የተከበረውንና የቤተ ክርስቲያኒቱ ባለውለታ የሆነውን የኦሮሞን ሕዝብ ቤተ ክርስቲያናችን እንዳገለለችውና አቅዳ እንደ በደለችው ለማስመሰልና ለማስቆጠር አቅደው ቤተ ክርስቲያኒቱንና ሀገርን ለመከፋፈል ድብቅ አጀንዳ ይዘው በተነሱ ግለሰቦችና ቡድኖች አላግባብ እየተሰራጨ ያለው አፍራሽና ከፋፋይ ድርጊት የቤተ ክርስቲያኒቱ አቋምና ድምፅ ካለመሆኑን በተጨማሪ የጥቅስ መጨረሻ ይልና ቅዱስ አቡነ ጴጥሮስን የመሳሰሉ የማይረሳ ውለታ ሲል ጠቅሷቸዋል። ቤተ ክርስቲያኒቱ ባህልን፣ ቀለምን፣ ቋንቋና ብሔርን መሰረት ሳታደርግ ሐዋርያዊ አገልግሎቷን እንደምትሰጥና የሥርዓተ አምልኮ መፈጸሚያና ሃይማኖታዊ የትምህርት መጻሕፍትን በኦሮምኛ ቋንቋ በመተርጎምና በማዘጋጀት ከአምስት በላይ የካህናት ማሰልጠኛ ተቋማትን፣ አንድ ከፍተኛ ኮሌጅን በጀት መድባ እንደምትንቀሳቀስ የቅዱስ ሲኖዶስ መግለጫ አብራርቷል። አዲስ የኦሮሚያ ቤተ ክህነት ጽህፈት ቤት የሚል መዋቅር በራሳቸው ስልጣን መስርተው መግለጫ ሰጡ ከተባሉ ግለሰቦች ጋር ውይይት መደረጉንና መግለጫ መስጠታቸው አግባብ እንዳልሆነ አምነው ይቅርታ ለመጠየቅ ለዛሬ ጳጉሜ ሁለት እንደሚመለሱ ተቀጥሮ ቢለያዩም የኮሚቴው ዋና ተጠሪ አለመገኘታቸውን ዘግይተው የደረሱ ሁለት የኮሚቴው አባላትም የሲኖዶሱ መግለጫ ሕገወጥ ሲል በጠራው አቋማቸው እንደሚጸኑ መግለጻቸውን አመልክቷል። በመሆኑም የቤተ ክርስቲያኒቱን አርማ ማህተምና መጠሪያ ስያሜ የመጠቀማቸው ህገወጥ አድራጎት መሆኑን የቅዱስ ሲኖዶስ መግለጫ አውስቶ የመንግሥት የሥራ ኃላፊዎችም አስፈላጊ ያለውን አስተዳደራዊ እርምት እንዲሰጡ ጠይቋል። መግለጫውም የቅዱስ ሲኖዶሱ ጽህፈት ቤት የሕግ አገልግሎት መምሪያም ህገወጥ ግለሰቦች ባላቸው ላይ ክስ እንዲመሠረት አዟል። የተከበራችሁ አድማጮች፣ ይህንን ውዝግብ የሚመለከቱ ዘገባዎች ስናቀርብላችሁ እንደቆየ ነው። ወደፊትም የቅዱስ ሲኖዶስን አቋም የሚያብራሩ ተጠሪዎችን፣ በአንጻሩ ያሉትን እንዲሁም የሕግና የመንግስትም አካላትን እየያዝን እንመለሳለን። ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት ስርጭት ነው እያደመጣችሁ ያላችሁት። የኦሮሚያ ክልላዊ መንግስት በአዲሱ 2012 ዓ ም ቀጣይ የህዝብ ጥያቄዎችን ለመመለስ እንደሚሰራ የክልሉ ምክትል ፕሬዚደንት አቶ ሽመልስ አብዲሳ ዛሬ ለጋዜጠኞች መግለጫ በሰጡበት ወቅት ተናግረዋል። በጋዜጣዊ መግለጫው ላይ ሙክታር ጀማል ተገኝቶ ነበር፣ ተከታዩን ዘግቧል። ዛሬ አዲስ ዓመትና በ2011 የተሰሩ ሥራዎችን አስመልክተው በጽህፈት ቤታቸው መግለጫ የሰጡት የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ፕሬዚዳንት አቶ ሽመልስ አብዲሳ በክልሉ የተሰሩ ሰፋፊና አበረታች ሥራዎች አሉ፣ እንደዚያውም ተግዳሮቶችም አጋጥመውናል ብለዋል። የፖለቲካ ምህዳር ማስፋት የህዝቡ ጥያቄ ላይ መሠረት አድርጎ መስራትና ከአንድ ነጥብ አንድ ሚሊየን በላይ ዜጎች ከተፈናቀሉበት መልሶ የማቋቋም ሥራ መሰራቱን አቶ ሽመልስ ተናግረዋል። አመራሩ ለውጡን በቅጡ ተገንዝቦ መምራት አለመቻል ማለትም ጥቅማቸው የተነካ አካላት ያሏቸው ከውስጥና ከውጪ አለመረጋጋትን መፍጠር፣ የፖለቲካ ድርጅቶች ከተንኮልና ጠለፋ ባህል ወጥተው ወደ ሰላማዊ የፖለቲካ ሂደት መሸጋገር አለመቻል፣ የጽንፈኝነት አስተሳሰብና ስርዓት አጥነት ትልቅ ተግዳሮቶች ነበሩ ብለዋል አቶ ሽመልስ። ህግ ከማስከበር መሳ ለመሳ አስተሳሰቦቹ ወደ ፊት ለፊት እንዲመጡ የማድረግ ስራ፣ አንዳንድ ቦታ እኮ ፋሽት አስተሳሰቦች መሰበክና በተግባር መሞከር እየተሞከሩ የመጡበት ሁኔታ ነው ያለው። የኔን ሀሳብ ካልተቀበልክ መኖር የለብ እስከ ማለት ህይወትን እስከ መንጠቅ የሚደርስ ሙከራዎች ሲደረጉ ቆይተዋል። እነዚህን በጣም በጥንቃቄ እና በከፍተኛ ኃላፊነት ስሜት እየተገበሩ መሄድ ነው። ይህንን የክልላችን መንግስት በከፍተኛ ኃላፊነት ይህንን እያደረገ ነው ያለው። በአመቱ መጨረሻ የተጀመረው የዜግነት ግዴታ በጎ አድራጎት ስራ በጨፌ ኦሮሚያ ከጸደቀ በኋላ ሰፊ ስራዎች ለመስራት እንቅስቃሴ መጀመሩን በዚህ እንቅስቃሴም ችግኝ የመትከል ዘመቻን ሳያካትት በአጠቃላይ ከአንድ ቢሊየን ብር በላይ የሚገመት አስተዋጽኦ መደረጉንም አቶ ሽመልስ ጠቅሰዋል። ወቅታዊ ጉዳይን አስመልክቶ ከጋዜጠኞች ለቀረበላቸው ጥያቄ የተለያዩ መልስ አቶ ሽመልስ የሰጡ ሲሆን በቅርቡ በኢትዮጵያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኦሮሚያ ቤተ ክህነትን የማቋቋም እንቅስቃሴና አለመግባባቶችን ተከትሎ አቶ ሽመልስ ጉዳዩን አንፈልግም ብለው በቅዱስ ሲኖዶሱ ውይይት ላይ ተናግረዋል የተባለው ሐሰት መሆኑን፣ ነገር ግን ሰፊና አበረታች ውይይቶች ከአባቶች ጋር መደረጋቸውንም አቶ ሽመልስ ተናግረዋል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጋር ተያይዞ ከአባቶች ጋር ተወያይተናል። የተለያየ የመልካም አስተዳደር ጥያቄዎች አላቸው። ከኛ ከክልላችን ጋር ተያይዞ ከለውጡ ጋር ተያይዞ በክልላችን ውስጥ ያለው ደግሞ የሕዝቡን ጥያቄ የተለያዩ እነሱ ማየት ያለባቸው መታየት ያለባቸው ብለን የምናስባቸው ነገሮች አንስተንላቸዋል። ከቋንቋ ከባህል ጋር ተያይዞ ከሌሎችም ስራዎች ጋር ተያይዞ አንስተንላቸዋል። ጥሩ ውይይት ነው ያደረግነው። ከዛ ውጭ እኛ ሌሎች ነገሮችን የመወሰን ስልጣን የለንም። 2012 የልማት ሂደቶችን በተመለከተ የተጀመሩ ፕሮጀክቶችን የማስጨረስ ወቅት ነው ያሉት አቶ ሽመልስ፣ ይህንንም ለመፈጸምና የማህበረሰብ አገልግሎቶችን ለመስጠት ከ7 ቢሊየን ብር በላይ በጀት መመደቡን ተናግረዋል። ዝርዝር የዕለቱን መግለጫዎች በሰኞ ዘገባችን ይዘን እንቀርባለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ አመሰግናለሁ። ሙክታር የድሬዳዋ አስተዳደር ፖሊስ 146 ኪሎግራም የሚመዝን ካናቢስ የሚባል አደንዛዥ እጽ ማስወገዱን አስታውቋል። የፖሊስ ኮሚሽኑ የወንጀል መከላከል ምርመራ ዘርፍ ኃላፊ የሆኑት ምክትል ኮሚሽነር ማኦ ተሾመ አደንዛዥ እጹ በተቃጠለበት ወቅት ለጋዜጠኞች ሲናገሩ እንቅስቃሴውን ያደረጉት ከአካባቢው ኅብረተሰብ ጋር በመተባበር መሆኑን እንዲሁም ከህገ ወጥና ከአዘዋሪዎችና ከሕገወጥ ነጋዴዎች መያዙን ተናግረዋል። የዚህ ዘገባ ዝርዝር በነገው ምሽት ይቀርባል። አትላንቲክ ውቅያኖስ ምዕራባዊ አካባቢዎች ላይ ከፍተኛ ጉዳት እያደረሰ ያለው የውቅያኖስ ማዕበል ዶሪያን ዛሬ አቅሙ ወደ አንደኛ ደረጃ ሃሪኬንነት ዝቅ ቢልም በሰዓት 140 ኪሎ ሜትር በሚደርስ የነፋስ ግፊት እየተሽከረከረና እየተጓዘ መሆኑን የዩናይትድ ስቴትስ ብሔራዊ የሃሪኬን ማዕከል አስታውቋል። ማዕከሉ ወደ ካናዳ ምስራቃዊ ዳርቻዎች እያመራ ሲሆን እዚያ ከመድረሱ በፊት የማሳቹሴትስን ደቡባዊ ምስራቅ አካባቢዎችና ዛሬ ደግሞ ሜን ግዛት እንደሚገባ ታውቋል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ ቆንጅት ልመልሳችሁ። የዓለም ዜና አድምጠናል። አሁን መግቢያው ላይ ወዳስተዋወቅነው ውይይት እናልፋለን። አገር አቀፍ መድረክ ህገ መንግስቱንና ህብረ ብሔራዊ ፌዴራላዊ ስርዓትን ለማዳን በሚል ስያሜ ባለፈው ሳምንት በመቀሌ ከተማ የሁለት ቀናት ሰፊ ስብሰባ ተደርጎ ውይይት መካሄዱ የሚታወስ ነው። እንግዶቻችን የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹና በአዲስ አበባ ዩኒቨርሲቲ የህግ መምህር ዶክተር መሐሪ ረዳኢ በስብሰባው ላይ ተካፍለዋል በጉባኤው ላይ ባይሳተፉም ስለ ስብሰባው የተከታተሉት የኢትዮጵያ ዲሞክራሲያዊ ፓርቲ የምክር ቤት አባል አቶ ልደቱ አያሌው ስለ ስብሰባው ያላቸውን ሀሳብ እንዲያካፍሉ ጋብዛ፣ አዳነች ፍስሀዬ ተከታዩን አሰናድታለች። በመጀመሪያ ዶክተር መሐሪ ረዳኢ፣ አቶ ምላቱ ገመቹ፣ አቶ ልደቱ አያሌው ለጊዜያችሁና ለትብብራችሁ እናመሰግናለን። ባለፈው ሳምንት በኢትዮጵያ የህብረ ብሔራዊ ፌደራላዊ ስርዓት እንዲቀጥል የሚፈልጉ የተባሉ ከሀገሪቱ ዙሪያ የተሰባሰቡ የፖለቲካ ድርጅቶች፣ የማህበረሰብ መሪዎች፣ ምሁራንና ሌሎችም የተሳተፉበት ሰፊ ውይይት በመቀለ መካሄዱ የሚታወስ ነው። ውይይታችን በዚህ ላይ ያተኮረ ይሆናል። በመጀመሪያ እንግዲህ ለመንደርደሪያ ያህል የትግራይ ክልል ምክትል ርዕሰ መስተዳድር ስለ ስብሰባው ያሉትን እንስማና ውይይቱን እንቀጥላለን። ህገ መንግስት ኢህአዴግ አይደለም ሲባል እንደነበረው የህዝብ ነው የብሔር ብሔረሰብ ነው ፌዴራል ስርአቱም ያሉ ነው። ቅድም የአፋሩ ሽማግሌ ያሉት ነው ስለ ሌላ መናገር ትችላላችሁ ብሏል። ህገ መንግስት በተመለከተ ግን የእኛ ነው የህዝብ ነው ከዚህ የተነሰ ነዚ የተወያን ያለ ነው እንዲ ህሪግ ማ እኛ ያውትሰሙታላችሁ ከማአት መድረክ ኮን ያለን እንዳላችሁት ከሁለት ሳምንት በፊትም ነበረ ቀጣይ ነው። አሁንም አለ። የማያቋረጥ ነው። ስለዚህ እኛ ብቻችን ብንወያይ ይበቃል የሚል ግን የለም። ስለዚህ ህገ መንግስትና ፌዴራሊዝም የሁሉም ስለሆነ እኛም ድርሻ ስላለ ድርሻችን የተወጣ ነው። እናንተ በመምጣታችሁ ሌላ አይደለም። ህገ መንግስቱን ማክበር መከላከል አደጋ የሁላችን ነው። ድርጅት ሁሉም ተጋብዟል። ኢህአዴግም ጭ ኢህአዴግ መሪ ድርጅት ነው። እኛም ኢህአዴግ አባላት ነው። ዶክተር መሐሪ እና አቶ ሙላቱ በስብሰባው ተሳትፋችኋል መሰለኝ። እሺ እንግዲህ ዶክተር መሐሪ በዚህ ላይ ያሉት አመለካከት እና በአጠቃላይ በስብሰባው እውነቱን ለመናገር በደንብ አልተሰማኝም ግን የገባኝ ነገር ህገ መንግስቱ የኛ ብቻ አይደለም የሁላችን ነው አይነት ይዘት ያለው ነው የመሰለኝና በዛው በገባኝ እንጂ ሪከርዱ ብዙ አይሰማኝም ነበር። ወል እንግዲህ ስብሰባው እንደተገለጸው ህብረ ብሔር ፌዴራሊዝም የሚቀበሉ ሀይሎች እና ህገ መንግስቱን የሚቀበሉ ሀይሎች ተብሎ የተጠራ ስብሰባ ነው። እንደተባለው የተለያዩ የፖለቲካ ድርጅት ተወካይ ተገኝቷል፣ የሃይማኖት መሪዎችን ተገኝቷል፣ ምሁራንም ተገኝቷል። እንግዲህ አሁን ኢትዮጵያ ይሄ ለውጥ መጣ ከተባለ ወዲህ በዚህ ዙሪያ ያሉ ወገኖች የሚዲያ አክሰስ ያላቸው አይደሉም። ሚዲያው እያራገበ ያለው አንድ አይነት አመለካከት ነው፣ ኢህአዴግ ያቋቋማቸው ሚዲያዎች ሳይቀሩ የሚያራግቡት ሌላኛው፣ ህገ መንግስቱ ብዙም የሕዝብ ድጋፍ እንደሌለው በሕዝብ ውክልና የተሰራ ህገ መንግስት እንዳልሆነ፣ አንዳንዴ መወገድም ያለበት ነገር እንደሆነ፣ ብሔር ብሔረሰብ የሚለው አደረጃጀትም ሀገሪቱን የሚበትን እንደሆነ ተደርጎ ስለሚቀርብ እነዚህ በሜይንስትሪም ሚዲያው በቂ ድምፅና ውክልና የሌላቸው ወገኖች ድምጻቸው የሚያሰሙበት መድረክ እንደሆነ ነው የተገነዘብኩት። ብዙዎቹ በዚህ መደበኛው ሚዲያዎች አካባቢ ማንሰማቸው ሶቆቃዎች እና በደሎች ነበሩ ሲገለጹ የነበሩት። እዛ ስብሰባና የካቴድራሉ አንዱ ስዕል በሌላኛ ገጽ ሲታይ የሚያሳይ ነገር ህገ መንግስቱ የኛ ነው የሚሉ ሀይሎች እንዳሉ፣ ህብረ ብሔራዊ ፌዴራሊዝሙንም የሚጠብቁና ለእሱ የሚታገሉ ሀይሎች እንዳሉ ለማሳየት የተዘጋጀ መድረክ እንደሆነ ነው የተገነዘብኩትና ከዚህ አንጻር ተገቢ መድረክ ነው ብዬ ነው የማስበው። ይሻ አቶ ሙላቱ አሁን ዶክተር ማሪ እንዳስቀመጡት በአጠቃላይ ይሄ ህገ መንግስትና ህብረ ብሔራዊ ፌዴራላዊ ስርዓት በኢትዮጵያ በፌዴራሊዝም ስርዓት መጀመሪያ ሲመጣ የነበረው ሁናቴ ገለጻ ነው የተደረገው። ህገ መንግስቱ በሚረቀቅበት ጊዜ አስቸጋሪ ሁኔታዎች የነበሩበት በሚጠርቅበትም እንግዲህ እንደሚታወቀው መጀመሪያ በሺህ ዘጠኝ መቶ ሰማንያ ሶስት ዓመተ ምህረት ደርግ ወድቆ ኢህአዴግ በቦታው በሚጠቃበት ጊዜ በኢትዮጵያ ውስጥ የነበረውን ናቴ የሚገልጽ ነው። በየቦታው የትግራይ ነጻ አውጪ፣ የኦሮሞ ነጻ አውጪ፣ የሲዳማ ነጻ አውጪ፣ የሱማሌ እነዚህ ሁሉ በነበሩበት ጊዜ እና ህገ መንግስቱ ተረቆ በሺህ ዘጠኝ መቶ ሰማንያ ሰባት አመተ ምህረት በሚደርግበት ጊዜ በወቅቱ ሀገሪቷ እንዳትገነጣጠል አንድነቷን ጠብቃ ለወደፊት ለመሄድ አስፈላጊ ነው ተብሎ የነበረው የመንግስት ስርዓት ፌዴራሊዝም መሆኑን እና በዛ ተንተርሶ ይሄ አሁን የምንጠቀምበት ዛሬ ህገ መንግስቱ ሲተርቅ በሀያ ሁለት ሺህ ቀበሌዎች አካባቢ ውይይት ተደርጎበት እንደጸደቀና እስካሁን ያለ መሆኑን ነው። በወቅቱ እንግዲህ ገለጻም የተደረገው ህገ መንግስቱ እንደምታውቀው ሀያ አምስት አመት የቆየን እንደመሆኑ መጠን አብዛኛው አንዳንዱም መሻሻል እንደሚገባ ለወደፊት ጠቃሚ በሚሆን መልክ እንዲዘጋጅ ይሄ እይታ እንደነበር ነው ከጉባኤው የተረዳ ነው። የጉባኤው ስብስብ የሀገር ሽማግሌዎች ያሉበት፣ የሃይማኖት ድርጅቶች ያሉበት ፌዴራሊዝምን እና ህገ መንግስቱን የሚቀበሉ ድርጅቶች የተሳተፉበት ነው። በዛም በውይይቱም አንስተናል ለምን ሌሎቹ አልተሳተፉም የሚለውን በፌዴራሊዝም እና በህገ መንግስቱ ላይ ድንጋይ የሚወረውሩ ካሉ ደግሞ እነሱ በሂደት የሚቀላቀሉ መሆኑን ነው የተገለጸልን እና በተቻለ መጠን ሁሉን አቀፍ እንዲሆን ስምምነት የተደረገበት እና ለወደፊት አንድነታችንን አጠናክረን የምንሄድበት ሁናጤ ውይይት በሰፊው ተደርጎበታል። በዚህ ምን አንጻር በዚህ በሀያ ሰባት አመት ጊዜ ውስጥ የተደረጉት ስህተቶች የተፈጸሙት ስህተቶችም የከጉባኤ አባላት ሁሉ ተነስተው ይተደርጉበታል። ይህን ይመስላል። እሺ፣ አቶ ልደቱ፣ እንደተረዳሁት የስብሰባውንም ሂደት እንደተከታተልኩት የፌዴራል ስርዓቱን የማስጠበቅ ዓላማ ያለው ስብሰባ እንደሆነ ተደርጎ ነው ሲገለጽ የነበረው። በእኔ እምነት የፌዴራል ስርዓትን የሚቃወም አንድም የፖለቲካ ፓርቲ ኢትዮጵያ ውስጥ አሁን የለም። ስለዚህ በሌለ ችግር ላይ መፍትሄ ለመፈለግ የተቀመጠ ይመስለኛል በአንድ በኩል። በሌላ በኩል አሁን ከሳቸው እንደሰማሁት ሁሉም ፓርቲዎች ተጋብዘዋል የሚል ነገር ተነስቷል። ቢያንስ እኛ አልተጋበዝንም። አለመጋበዝ ሳይሆን ከህውሀት አመራሮች አንድ ትልቅ አመራር በሌላ ስብሰባ አጋጣሚ አግኝቻቸው ለምን እኛ አልተጋበዝንም ብዬ ሁሉ ጥያቄ አቅርቤላቸው ነበር። እኛን የማይመለከት እንደሆነ ነው የነገሩኝ። ስለዚህ ሁላችንም አልተጋበዝ ነን። በዚህ ደረጃ የገለጹትም ነገር ስህተት ነው። ሌላው ግን አሁን ዶክተር መሀሪ ሲናገሩ የሰማኋቸው ኢህአዴግ ያቋቋማቸው መገናኛ ብዙሀን ጭምር በአሁኑ ወቅት አንድ አቋም ነው እያራመዱ ያሉት ህገ መንግስቱ ይሻሻል ወይም ይቀየር ወይም ደግሞ ፌዴራሊዝሙ ይሻሻል የሚሉትን ሌላኛው ሀሳብ ቦታ አጥቷል ነው ያሉት። እንዴ አሁን አገሪቱን እየመራ ያለው ስርዓት ራሱ ማን ሆነና ነው ሌሎች የተሻለ ቦታ ያገኙት? እኔ እስከሚገባኝ ድረስ አሁን በዋናነት ሀገሪቱን እየመሩ ያሉት ጠቅላይ ሚኒስትር አብይ አህመድ ናቸው። እሳቸው የሚመሩት ፓርቲ ኦዴፓ ነው። ኦዴፓ በግልጽ ይሄ ህገ መንግስት ለድርድር የሚቀርብ አይደለም፣ ይሄ ፌዴራል አደረጃጀት ለድርድር የሚቀርብ አይደለም፣ አይለወጥም፣ እንዳለ ይቀጥላል ነው ያሉት። ስለዚህ ስርአቱ እንደ ስርአት የዚህ አቋም ኤጀንት ነው። እንዲያውም ቦታ የሌለው ከዚህ በተለየ አማራጭ የሚያቀርበው አስተሳሰብ ነው። ስለዚህ አሁን የኢትዮጵያ ቴሌቪዥንም እነ ፋናም እነ ዋልታም የሚያቀነቅኑት በዋናነት የመንግስትን አመለካከት ነው። አልፎ አልፎ እርግጥ ነው ሌሎች ሀሳቦችም ይስተናገዳሉ። ስለዚህ ቦታ ያጣው የፌዴራሊስት ሀይሉ የአንድነት ሀይሉ ነው እንጂ የነዚህ የኮንፌዴሬሽን አስተሳሰብ ያላቸው እንዲሁም ከፍተኛ የሆነ ሚዲያ ያቋቁመው እየሰሩ ያሉበት ሁኔታ ነው። ከመንግስት መዋቅር ውጪ ያሉት ማለት ነው እና ይሄን የተሳሳተ መረጃ ይመስለኛል። ዋናው ቁም ነገር ግን ምንድን ነው? ይሄ መቀሌ የተካሄደው ስብሰባ አላማ ከሀያ ሰባት አመቱ ስርአት አካሄድ ምን ይለየዋል ነው። ሀያ ሰባት አመት በስልጣን ላይ የነበረው ስርዓት ሲከራከር የነበረው ህገ መንግስቱ አይነካም፣ አይቀየርም፣ አይሻሻልም የፌዴራል አደረጃጀቱ አይሻሻልም። ሁለቱም የኢትዮጵያ ህዝብ የሚደግፋቸው ናቸው፣ ጠቃሚ ናቸው፣ ተጠናክረው መቀጠል አለባቸው። በመቃብራችን ላይ ነው። በዚህ ጉዳይ ላይ ለማሻሻል የሚቀርብ ጥያቄ ይህም ነው ሀያ ሰባት ዓመት ሙሉ በስልጣን ላይ የነበረው አካል የሚያራምድ አሁን የመቀሌው ስብስብም ይሄን የሀያ ሰባት ዓመት ስርዓቱን እንዳለ ይቀጥል የሚል ነው። ለእኔ ይሄ የለውጥ ሂደቱን መካድ ነው ወይም መክዳት ነው። ስለዚህ እኔ ኢትዮጵያ ዛሬ የምትፈልገው እንደዚህ አይነት የጎራ ፈጠራና የሀያ ሰባት ዓመቱን ስርዓት የማስቀጠል አስተሳሰብ አይደለም። የኢትዮጵያ ሕዝብ አሁን የሚፈልገው ጎራ ፈጠራ አይደለም። በአንድነት ለኢትዮጵያ ጉዳይ በጠረጴዛ ዙሪያ ሁሉም ኢትዮጵያዊ እየተገናኘ እየተገናኘ እየተደራደረ እየተወያየ የጋራ መፍትሄ ማመንጨት ነው እንጂ ጎራ መፍጠር አይደለም። ሁለተኛ የኢትዮጵያ ሕዝብ የሚፈልገው ለወቅቱ ችግር የዳረገን የሀያ ሰባት ዓመት ስርዓት እንዴት ይስተካከል፣ እንዴት ጉድለቶቹ ይሟሉ፣ ይሻሻል በሚለው ጉዳይ ላይ መነጋገር ነው እንጂ የሀያ ሰባት ዓመቱና ሀያ ሰባት ዓመቱ ያንቀጠቀጠን ስርዓት እንዴት ይቀጥል ተጠናክሮ የሚል ሀሳብ አይመስለኝም። ከዚህ አንጻር በጣም ተገቢ ያልሆነ ወቅታዊ ያልሆነ አስፈላጊ ያልሆነ አገሩንም ወደ አደጋ የሚወስድ እንቅስቃሴ ነው ብዬ ነው የምወስደው ነ አቶ ልደቱ አንዳንድ ነጥቦች አንስተዋል። አንደኛ የድሮ እንዲቀጥል የተተኮረበት ጉዳይ ነው ብለዋል። ሁለተኛ የፌዴራልስቶች የሚል ጥያቄም አንስተዋል። እና መጀመሪያ አሁን ባሉት ላይ እስቲ አመለካከቶን ዶክተር መሀሪ የሚዲያ አክሰስ ላለው እያገኘ ያለው በአሁኑ ወቅት የሚለው ለተመልካችና ለአድማጩ ብንተው ነው የተሻለ የሚሆነው የሚመስለኝ። በተነሱት ጉዳዮች ላይ የፌዴራል ኃይሎች ፌዴራል ያልሆነ ኃይል የለም። በአሁኑ ወቅት ኢትዮጵያ ውስጥ ግን ፌዴራሊስት ኃይሎች አልተጋበዙም ያሉበት። በእርግጥ ይሄ ጋባዦቹ በምን መለኪያ አንዱን ጋብዘው አንዱን እንደተዉ ቢገልጹት ጠቃሚ ነው የሚመስለን። ግን ዋናው ነገር ፌዴራሊዝም በፌዴራሊዝምነቱ አደለም። ውይይት ሲደረግበት የነበረው ህብረ ብሔራዊ ፌዴራሊዝም፣ ይሄም አቶ ልደቱ የጎሳ ነው ብሔር ተኮር ነው የሚሉት አይነት አደረጃጀት የሚቀበሉት ማለት ነው እንጂ አቶ ልደቱ በእርግጥ እንዴት ኢትዮጵያ ኦልሬዲ ያለች ናት አብስትራክት አደለችም። እና እንዴት አይነት ፌዴራሊዝም አንድ ጂኦግራፊ ሲሉ ነው የምሰማው ሌላ ጊዜ ኢኮኖሚ ሲሉ ነው የምሰማው። ሌላ ጊዜ ደግሞ ቅልቅል ነው የምንቀበለው የተለያየ መመዘኛ እንጠቀማለን ነው የሚሉት እና ህብረ ብሔር ፌዴራሊዝም አሁን ያለው ፌዴራሊዝም ባለበት የማይቀበሉ ስለሆነ ይመስለኛል ለዚህ ስብሰባ ተገቢ አይደለም ብለው ያልተጠሩት የሚመስለኝ ስለዚህ ህብረ ብሔራዊ ፌዴራሊዝምን ነው እንጂ ፌዴራሊዝምን የሚቀበል አይደለም የተጠራው። ሁለተኛ ይሄ ሀያ ሰባት አመት የነበረ ነገር ነው የሚለው አይመስለኝም። ቀደም ብሎ ህገ መንግስቱ አይሻሻልም፣ ህገ መንግስቱ አይነካም የሚሉ ኃላፊዎች እየተነሱ ሲገልጽ እንደነበር ይታወሳል። ያሁኑ ስብሰባ ግን ህገ መንግስቱ የሚሻሻል መሆን ይቀበላል። ባይሆን በህገ መንግስታዊ ስርአቱ ነው መሻሻል ያለበት የሚሻሻለው ነገር ተለይቶ የሚል ነገር ነው እየመጣ ያለውና ከቆየው የተለወጠ ነገር ያለ ነው የሚመስለኝ። ለነገሩ አይሻሻልም ሲባል የነበረውን ስህተት ነው ህገ መንግስቱ ራሱ የማሻሻያ ድንጋጌዎች አስቀምጦ እያለ ህገ መንግስቱ አይነካም የሚል ሰው ከነበረ ተገቢም አልነበረም። ህገ መንግስቱን ያነበረው ሰው አይደለም ይህን ሲናገር የነበረው ማለት ነው። ያም ሆነ ይህ ግን አሁን የነበረው ጊዜ ሰባ ግን እኔ የተገነዘብኩት ህገ መንግስቱም ይሻሻል ዶኩመንት ነው። ሀያ ሰባት አመት ስራ ላይ ቆይቷል። ያን ጊዜ የነበሩት ችግሮች ፈጥቶ አዳዲስ ችግሮች ሳይፈጣ የቀረበት ሁኔታ ይኖራል። ስለዚህ እንደ ህይወት ያለው ዶኩመንት መሆን ካለበት መሻሻል ያለበት ግን የህገ መንግስት ስርዓቱን ተከትሎ ነው መሻሻል ያለበት መባሉ ለውጡ ነው የሚመስለኝ። ላይ አቶ ሙላቱ በህገ መንግስቱ ላይ የነበረው ችግር እርግጥ፣ ከአሁን በፊት አንዳንዶቹ የህገ መንግስቱ ትክክል አይደለም ከአጀማመሩ ችግር ያለበት ከመግቢያው ችግር ያለበት ነው። የኢትዮጵያ ብሄር ብሄረሰቦችና ህዝቦች ብሎ በመጀመሩ ይህንን መቀበሉ ላይ ችግር ያለባቸው አሉ። ፌዴራሊዝምን መቀበል ኮንፌዴሬሽን ብሎታል ልደቱ። ኮንፌዴሬሽን ሳይሆን አሁን ያለው ፌዴራሊዝም በማንነት ላይ የተመሰረተ ፌዴራሊዝምን አንቀበልም፣ ይሄ የዘር ነው የጎሳ ነው ማለት ማጣጣል፣ በየጊዜው ዲስክሬዲት የማድረግ የዚህ አይነት አዝማሚያ ያላቸው አንዳንዶቹ አሉ። ህገ መንግስቱ እንግዲህ በአንዳንድ አካባቢ ሀያ አምስት አመት የቆየ እንደመሆኑ መጠን መሻሻል እንደሚገባ ሁሉም የሚያምንበት ነው። መሻሻው ላይ እስካሁን ድረስ አይሻሻል ብሎ አቋም የወሰደ በእኔ መቃብር ላይ ነው ያለ እንግዲህ ትዝም አይለኝም። በሌላ በኩል ይሄ ህገ መንግስት ለብሔሮች እና ብሔረሰቦች እውቅና መስጠቱ በሀገሪቷ ላይ ተፈጥሮ የነበረውን ችግር ግጭት፣ አለመግባባት፣ ልዩነቶች እነዚህም በተቻለ መጠን ይቀርፋል ስለሚባል፣ አሁን ያለን ኦልተርናቲቭ ለብሔር ብሔረሰቦች ማንነት እውቅና ሰጥተን ተከባብረን ለወደፊት አብረን የምንሄድበት ሁናቴ ለመፍጠር በዚህ ሀሳብ የሚግባቡ በአንድነት የሚሄዱበት የለም። ይሄ አይሆንም የሚሉት ሀሳባቸው ዲሞክራቲክ በሆነ ሁኔታ ደግሞ መከራከሩ ተገቢ ነው። የምንቀበለው የአንድነት ሀይሎችን የሚሉት መጨረሻው ላይ ሰላማዊ በሆነ መንገድ ለህዝብ ውሳኔ ማቅረብ ነው። አንዱ የአንዱን መብት አውቆ አክብሮ ተከባብሮ የሀገሪቷን አንድነት ለማድረግ በዚህ በህገ መንግስቱ ሁሉም ብሔር ብሔረሰቦችና ህዝቦች በእኩልነት መብታቸውን አውቆ ነጻነታቸውንና ዲሞክራቲክ በሆነ ሁኔታ ራሳቸውን በራሳቸው የማስተዳደሩ ጉዳይ፣ ፍትሃዊ የሀብት ክፍፍልን በክልላቸው ሰላምን አስፍኖ መረጋጋትን ፈጥሮ አብሮ ለመኖር እንዲያመች ልማት ለማከናወንም የሚቻለው በዚሁ ስለሆነ ውይይቱ ከዚሁ አንጻር እንደነበር ነው ትዝ የሚለኝ። እሺ እንግዲህ ከዛ ጋር ተያይዞ አቶ ልደቱ እንግዲህ የኮንፌዴሬሽን ጥያቄ አንስተዋል። የኮንፌዴሬሽን ሰዎች ናቸው ወይም በኮንፌዴሬሽን የሚያምኑ ሰዎች የተሰባሰቡበት ያሉ መሰለኝ ካልተሳሳትኩ። በዛ እንግዲህ መጀመሪያ እርስዎ ቢያብራሩትና ወደዛ ብንሄድ እንግዲህ ያው አዳነች እንደምታቂው በህገ መንግስቱ ውስጥ ያሉ ለኢትዮጵያ አንድነት ለኢትዮጵያ ህዝብ አብሮነት እንቅፋት የሚሆኑ አስተሳሰቦችን መታገል የጀመር ነው ዛሬ አይደለም። ሀያ ሰባት ዓመት ሙሉ ትግል ስናደርግ ነው የነበረው። ህገ መንግስቱ ራሱ ተረቆ ሲጸድቅ ጀምሮ ከፍተኛ የሆነ ትግል ነው ስናካሄድ የነበረው። ይሄ ህገ መንግስት ሄዶ ሄዶ የኢትዮጵያን ህዝብና አብሮነት አያጠናክርም፣ ወደ መበታተም፣ ወደ መፍረስ አደጋ ነው የሚወስድን የሚል አመለካከት ይዘን ነው ስንታገል የነበረው። ያኔ በጽንሰ ሀሳብ ደረጃ ነው ክርክሩ ሊባል ይችላል። አሁን ግን ከሀያ ሰባት ዓመት በኋላ በጥንት ሀሳብ ደረጃ ብቻ ሳይሆን በተግባርም ተፈትኖ የእኛ አስተሳሰብ ትክክል መሆኑ ተረጋግጧል። የእኛ አስተሳሰብ ትክክል መሆኑን ሲሉ እስኪ እሱንም ቢያስረዱን። አዎ እሱን እያስረዳሁ ነው። ኢትዮጵያ ዛሬ ከሀያ ሰባት ዓመት በዚህ ህገ መንግስት፣ በዚህ የፌዴራል አደረጃጀት ሀያ ሰባት ዓመት ከተዳደረች በኋላ ወደ ተሻለ አንድነት አይደለም ህዝቡም ወደ እኩልነት አይደለም ሄደው ወደ ሰላምና መረጋጋት አይደለም ወደ ብጥብጥ ነው። በታሪካችን አይተነው የማናውቅ መፈናቀል ነው ኢትዮጵያ ውስጥ የተፈጠረው ሶስት ነጥብ አምስት ህዝብ በሌላ ጉዳይ ሳይሆን በብሔረሰብ ማንነት የተፈናቀለበት አገር ውስጥ ነው። ያ ነው ከጊዜ ወደ ጊዜ አንድነታችን መጠናቀቅ ሲገባው ልዩነታችን እየሰፋ እየተናቆርን ነው ያለ ነው። እስከ ቅርቡ የሃይማኖት ችግር ድረስ ኢትዮጵያ በመለያየት አደጋ ውስጥ ነው የቀጠለ። ስለዚህ ይሄ በተግባር ታይቷል። ስለዚህ ምንድን ነው ይሄ አሁን በስራ ላይ ያለው ህገ መንግስትና ብሔር ተኮር የሆነው የፌዴራል አደረጃጀት ከመጀመሪያው ኮንፌዴራል የሆነ አደረጃጀት ህገ መንግስቱም የኮንፌዴሬሽን ህገ መንግስት ነው። ለምንድን ነው ይህን የምንለው? አንድ ህገ መንግስት አንድ ለምሳሌ ኢትዮጵያ አህዳዊ የነበረች አንድ ሀገር ነው። ስለዚህ የሚፈለገው ከአህዳዊ አስተዳደር የውስጥ ችግሮች አለ ወደ ፌዴራል አደረጃጀት እንድትሸጋገር ማድረግ ነው። ይሄ ህገ መንግስት ግን ምንድን ነው ያደረገው ልክ የራሳቸው ማንነትና ልዑላዊነት ያላቸው የተለያዩ አገሮች ቁጭ ብለው የፈጠሯት አዲስ አገር ነው ያደረጋል። ስለዚህ ይሄ የኮንፌዴሬሽን ጽንሰ ሀሳብ ነው። ስለዚህ አሁን ሉዓላዊነትን ብናይ ኢትዮጵያ የምትባል ሀገር ሉዓላዊነት የላለ ክልሎች ናቸው፣ ብሔር ብሔረሰቦች ናቸው ሉዓላዊነት ያላቸው። ይሄ የፌዴሬሽን አስተሳሰብ አለ። የፌዴሬሽን አስተሳሰብ እንደ አንድ ሀገር ነው አንድን ህዝብ የሚያየው አንድን ሀገር የሚያየው እና ጠንካራ የሆነ የፌዴራል መንግስት እንዲኖር ነው የሚያደርገው ይሄ ህገ መንግስት ግን በክልሎች ውክልና የተገኘ የፌዴራል መንግስት እንዲኖር ነው ያደረገው በጣም ልልና ደካማ የሆነ። ሁለተኛው መገለጫ ምንድን ነው? አንድ ህዝብ ወይም ብሔር የራሴ የሚለው መሬት ካለውና ሌሎችን እዚህ መሬት መግባትና መውጣት የሚችሉት በእኔ ፈቃድ ነው ካለ ይሄ የኮንፌዴሬሽን አስተሳሰብ። ሶስተኛ አንድ ህገ መንግስት አንድ የፌዴራል ተቋም ወይም ደግሞ ስትራክቸር ሲፈጥር ስፈልግ አብሬ እኖራለሁ ሳልፈልግ ስቀር ግን እበተናለሁ፣ እለያያለሁ የሚል አንቀጽ ሰላሳ ዘጠኝ አይነት ነገር ካካተተ ይሄ የፌዴራል አደረጃጀት አለ የኮንፌዴሬሽን አደረጃጀት። ስለዚህ እነዚህ ኃይሎች ይሄ ጉዳይ ይቀጥል፣ ህገ መንግስቱ ወደ እውነተኛ የፌዴራል አደረጃጀት አይሻሻል የሚሉት የሀገሩ አከላለልም ወደ እውነተኛ የፌዴራል አደረጃጀት አይሻሻል የሚሉት የኮንፌዴሬሽን አስተሳሰብ ያላቸው ኃይሎች ናቸው። እነዚህ ኃይሎች ናቸው አሁን ህገ መንግስቱም የፌዴራል አደረጃጀቱም መነካት የለበትም፣ እንዳለ መቀጠል አለበት እያሉ ያሉ አቶ ምላቱ አቶ ልደቱ ሊያስተካክሉ የሚገባውን አንድ ነገር አለ። እንግዲህ ከሳቸው የበለጠ ይሄን ነገር እንትን የለኝም። በአንደኛ ደረጃ ፌዴራሊዝሙ በዚህ በያዝነው በሀያ ስምንት አመት ውስጥ መሬት አልያዘን። ስርአቱ ፌዴራሊዝም ሆኖ ህገ መንግስቱ ፌዴራሊዝም ሆኖ ነገር ግን በተግባር ያልተተረጎመ ህገ መንግስትና ስርአት እናያለኝ። ፌዴራሊዝምን አልገነባ ነውም በሀገራችን ውስጥ ፌዴራሊዝም የተማከለ ዲሞክራሲን አይደለም የሚያስፈልገው ያልተማከለ ዲሞክራሲ ነው ይሄ በዚህ ፌዴራሊዝም በአግባቡ መሬት ወርዶ መሬት አልያዘን በሰባት አመት ጊዜ ውስጥ ኢህአዴግ አብዮታዊ ዲሞክራሲን የተማከለ አስተዳደርን ወዝዶ የክልሎች ክልል ሆኖ ወጡ እንጂ ህገ መንግስቱም ተግባራዊ አልሆነም ፌዴራሊዝም ተግባራዊ ያልሆነ ኮንፌዴሬሽን የሚባለው ሁለት ራሳቸውን የቻሉ መንግስታት በአንድነት የራሳቸውን ክልላቸውን ለማስፋት ሰፊ ሀገር ለማግኘት የሚያደርጉት ነው። ኮንፌዴሬሽን አሁን ያለው ኢትዮጵያ ውስጥ ይሄ አይነት አይደለም። ስለዚህ በዚህ የምንለያያለን። ነገሩ ኮንፌዴሬሽንን የማቋቋም ጉዳይ ሳይሆን የነበረውን ፌዴራሊዝም በኢቱ ልክ መሬት እንዲደርስና ስርዓት እንዲይዝ ማድረግ ያለመቻላችን ነው። እሺ ዶክተር መሓሪ ይሄ ስለ ሉዓላዊነት የሚነሳው ነገር፣ ሉዓላዊነት እንግዲህ ሬላቲቭ ነው። ውስጣዊ ሉዓላዊነት አለ፣ ውጫዊ ሉዓላዊነት አለ። በውስጥ አስተዳደር ውስጥ ሉዓላዊነት ሲባል እኔ እስከገባኝ ድረስ የራሱ ህግ አውጪ፣ የራሱ ዳኝነት አካል፣ የራሱ አስፈጻሚ አካል አዋቅሮ በህገ መንግስት በተሰጠው ስልጣን መሰረት የሚሰራበት ሁኔታ ከውስጥ አንጻር ሲታይ ሉዓላዊነት ነው እሱ። ውጫዊ ሉዓላዊነት ከውጭ ዓለሞች ጋር ከሌሎች መንግስታት ጋር ለሚደረግ ግንኙነት የሚኖር ሉዓላዊነት ደግሞ ወደ ውጫዊ መልክ የሚታይ ነው እና የኢትዮጵያ ሁኔታ ክልሎች ሉዓላዊ ናቸው ሲባል ውስጣዊ አስተዳደር ነጻነትም የፌዴራል መንግስቱ ጣልቃ ሳይገባባቸው በህገ መንግስት በተሰጣቸው የስልጣን ክልል ውስጥ ሙሉ ኃላፊነት ወስደው የሚሰሩበት ሁኔታ ነው። ወደ ውጭ በተመለከተ ኢትዮጵያ በምትባል ፌዴራሊዝምን ሰብስባ ባለች አገር የሚወከሉት እና ከዚህ አንጻር ኮንፌዴሬሽን የሚባል ነገር እንግዲህ ይሄ የፖለቲካ ሳይንቲስቶች ቢነጋገሩበት የተሻለ ይሆናል። እኔ ግን ባለኝ መጠነኛ እውቀት ልክ አቶ ሙላቱ እንደተናገሩት በውጭ ግንኙነት ረገድ ሉዓላዊ የሆነ ሀይለት ወይ ከሁለት በላይ ሀገራት በአንዳንድ ጉዳዮች ላይ ወይ የጋራ መከላከያ ለመፍጠር ወይ የጋራ ገንዘብ መገበያያ ገንዘብ ፈጥረው የሚሰሩበት አካሄድ ነው። የኢትዮጵያ አካሄድ ምን እንደዛ ይመስለኛል። ኢትዮጵያ ናት ዓለም አቀፍ እውቅና ያላት። ክልሎች ዓለም አቀፍ እውቅና ያላቸው አይደሉም። ያ በሆነበት ሁኔታ አሁን ያለው ሁኔታ ኮንፌዴሬሽን እንጂ ፌዴሬሽን አይደለም፣ የሚለው ትንተና ይከብደኛል ለመቀበል። ስህተት ነው ለማለት አልደስም። ብዙ ንባብ የለኝም፣ ግን እኔ የማውቀው ንባብ ጋር ሊስማማልኝ አልቻለም። ሌላው ይሄ ፌዴራሊዝሙ ነው ችግር የፈጠረው ያ ሁሉ መናቆር የተፈጠረው በፌዴራሊዝሙ ነው። እሱ ላይ ነው እንግዲህ ልዩነታችን ያለው የሚመስለኝ በልዩ ቃል መካከል ያለው ልዩነት አንዳንዱ ብሔር ፌዴራሊዝም ነው ችግር ነው የሚለው። ሌላኛው እንዲያውም የብሄር ፌዴራሊዝሙ ባይኖርና እንደዚህ ራሳቸው ተቆጣጥረው እንትን ባያደርጉት ኖሮ የበለጠ አደጋ የሚፈቅር ነበር የሚል ሌላ ትርክትም ስላለ ይሄ ችግር ከፌዴራሊዝሙ ጋር ማያያዝ አስቸጋሪ ነው የሚመስለኝ። እኔ ለመቀበል ያዳግተኛል። እንዲያውም ብዙ ወገኖች ፌዴራሊዝሙ በአግባቡ ስላልተተገበረ ነው እዚህ ችግር ውስጥ የገባ ነው። አሁን ደግሞ ፌዴራል ኃይሉን እና ፌዴራል አደረጃጀቱን የሚቃወሙ ኃይሎች በተለያዩ አስመላሽ ኮሚቴዎች እየተደራጁ ወደ ድሮው እንመልሳለን ስላሉ ያ የፈጠረው ስጋትና ጥርጣሬ ነው ወደ እንደዚህ አይነት ምስቅልቅል የወሰደን የሚል ነገር ስላለ እሳቸው የገለጹትን እንዳለ አምኖ ለመቀበል ይቸገራለሁ። አድማጮች በመቀሌ ስለተካሄደው አገር አቀፍ መድረክ ህገ መንግስትንና ህብረ ብሔራዊ ፌዴራላዊ ስርዓትን ለማዳን በሚል ርዕስ ስለተከናወነው ስብሰባ የተደረገው ውይይት አላበቃም። ሁለተኛው ክፍል በመጪው ሰኞ ይቀርባል። እንድትከታተሉን እንጋብዛለን። ለአሁኑ አዳነችንና እንግዶቿን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ነገ እሁድ ተረኛው የራዲዮ መጽሔት ነው። ተቀናብሯል። ምን ተደግሷል? ጠይቄ ያለሁ ከስድስት ዓመታት በፊት እኛ ኢትዮጵያውያን የሰው ልጆች መገኛ የጥንታዊ ሥልጣኔ መናኸሪያ የቡና የትውልድ ስፍራ መሆናችንን የሚያንጸባርቅ የባህል መስክ ምስረታ እቅዶቻችንን አቀረብን። እንደ ራሳችሁ ሰው እንደ ተቀበላችሁኝ ሁሉ በታላቅ ክብር አገሬ አድርግ የተቀበልኳትን አገር ወክዬ ስቀርብም ታላቅ ኩራት ነው የተሰማኝ። እናም የመቶ ሦስት ዓመት ታሪክ ባስቆጠረው የሀገሮች የባህል መናኸሪያ በበኩላችን ለአህጉራ አፍሪካ የመጀመሪያ የሚሆነውን የኢትዮጵያን የባህል መስክ ለመሰየም ስንበቃ ከዚያ የሰው ልጆች ምንጭ የሆነች አገር ታሪካችን ዞሮ ከመግጠም የሚቆጠር ነው። ስካት ኤምባካር ይባላሉ። አሜሪካዊ ናቸው። የሁለት ኢትዮጵያውያን ታዳጊ ወንዶች ልጆች አሳዳጊ ወላጅም ናቸው። ከልጆቼ ወርሼ ኢትዮጵያዊ ሆኛለሁ ይላሉ። በቅርቡ በመካከለኛው ምዕራብ ዩናይትድ ስቴትስ ኦሃዮ ክፍለ ግዛት ከተማ ክሊቭላንድ የተዋወቀውን የኢትዮጵያ የባህል መስክ ለባህልና የታሪክ ቅርሶች መታሰቢያ የተሰየመ ስፍራ ነው። አመሰራረት አስመልክቶ ከተናገሩት የተወሰደ ነው። የኢትዮጵያ ባህል መታሰቢያ ሐውልት ጭምር የቆመለት የባህል ቤት ከስድስቱ ኢትዮጵያውያንና አሜሪካውያን መስራች አባላት አንዱ ናቸው። ስካት ኤምባካር ከእሁድ የሬዲዮ መጽሔት የአዲስ አመት ሰሞን ቅንብሮች አንዱ ይሆናልና ነገ ቀጠሯችሁ ከራዲዮ መጽሔት ጋር እንዲሆን እንጋብዛችኋለን። ይህን ያህል የራዲዮ መጽሔትን ካስተዋወቁ፣ አሁን ደግሞ ደሳለኝ መኮንን መስተንግዶውን ይረከበኝና በምርጥ የእንግሊዝኛ ሙዚቃዎች ያዝናናችኋል። አራት ሰዓት ሊሆን ጥቂት ደቂቃዎች እስከሚቀሩ አብሯችሁ ያመሻል። ደሱ፣ መስመሩ ያንተ ነው። የሙዚቃ ቃና Thank you. It is your world. Jennifer Herson in Like you, baby, shouldn't have to ask for nothing, baby, no, no, no. You should have the world, baby, right in the palms of your hands, oh. oh. Just tell me what to do, To oh. make your life a better life for you. Anything your heart desire, baby. See, I am born to make it happen, baby. All you gotta do, mm, no, no, is tell me that it's me, you want, loving love you. And as long as you keep giving me that sweet love, point to it, baby, it belongs to you. If it's money you want, it's not, want me to pay your bills, it's not, buy your nice things, it's not, shop your ሰላም ሰላም ሰላም ሰላም ጤና ይስጥልኝ የተከበራችሁ የሙዚቃ ቀን አድማጮች፣ እንደምን ሰነበታችሁ፣ እንደምን አመሻችሁ። ለሳምንት ለሳምንታዊ ክብር ሰላምታ ከስቱዲዮ ከስቱዲ አራት ከአንገቴ ጎንበስ ብያለሁ። ከጀኒፈር ሃድሰን አልበም ኤቲዚ ሮዋርድ በተሰኘው ዜማ ነው የምሽት ፕሮግራማችንን የጀመርነው። አርኬሊ ነው አብሯት የተጫወተው። ምርጥ ምርጥ ዜማዎችን ይዤላችሁ ቀርቢያለሁ። የአሪያና ግራንዴ፣ የሌዲ ጋጋ፣ የክሪስ ብራውን፣ የጀኒፈር ሎፔስ በዛሬው ፕሮግራም ላጫውታቸው ስቱዲዮ ይዤአቸው ከገባሁት ምርጥ ዜማዎች መካከል ጥቂቶቹ ናቸው። የተከበራችሁ የሙዚቃ ቀረማጮች በቀጥታ ወደ ሙዚቃዎች ልውሰዳችሁና ቀጥለን የምናደምጠው ዜማ ፕሮብለም የተሰኘ ሲሆን የዜማው ርዕስ ኤጌ አዜላ ነች የተጫወተችው። No time, I'll be forgetting all about you Saying that you know, but I really, really doubt you Understand my life is easy when I ain't around you Iggy, Iggy, too biggie to be his cousin I'm thinking I love the thought of you more than I love your presence And the best thing now is probably for you to exit I let you go, let you back, I finally learned my lesson No head stepping either, you wanted it, or you just playing I'm listening to you knowing I can't believe what you're saying It's a million you, baby boo, so don't be dumb I got 99 problems, but you won't be one Like what? ማይ ኤቭሪቲንግ ከተሰኘው የአሪያና ግራንዴ አልበም ውስጥ ፕሮብለም የተሰኘውን ዜማዋን ነበር ያደመጥነው። ታዋቂዋ አውስትራሊያዊ ድምፃዊ ኢጊ አዜላ ነች አብራት የተጫወተችው። የ24 ዓመቷ ኢጊ አዜላ ልክ እንደ አሪያና ግራንዴ በቅርቡ ወደ ሙዚቃው ዓለም ብቅ ያለች ወጣት ነች። ተደናቂነትን ከማትረፏ የተነሳ በርካታ ድምፃውያን አዳዲስ የሚያወጧቸውን ነጠላ ዜማዎች አብራቸው እንድትጫወት ይጋብዟታል። ጀነፈር ሎፔዝ ቦዲ ብላ ባወጣቸው ነጠላ ዜማዋ ላይ ኢጊ አጅባታለች። እነሆ። booty. Yes, I know. Jennifer Lopez, the mom. Big, big booty. What you got a big booty? Oh, big, big booty. What you got a big booty? Big, big booty. What you got a big booty? Go to work. Big, big booty. What you got a big booty? how to do it. Yeah. ጀነፈር ሎፐስ ከኤጌ አዜላ ጋር በመሆን የተጫወተችውን ቦሬ የተሰኘውን አዲስ የዳንስ ዜማ ነበር ያደመጥ ነው። በርካታ የጀነፈር አድናቂዎቿ ዜማውን ከዳንሷ ጋር ወደውላታል። ከአድናቂዎቿ መካከል የቀድሞ ፍቅረኛዋ ፓፍዳዲ ይገኝበታል። እንደዚች ካለች ቆንጆ ሴት ጋር ፍቅረኛዋ የነበርኩ በመሆኔ እድለኛ እንደሆንኩኝ ቆጥረዋለሁ። እስካሁን ድረስ ከማደንቃቸው ሴቶች የበላይነቱን ይዛለች። በፍቅር አብረን በነበርንበት ጊዜ ጥሩ ጊዜ ያሳልፈናል። አሁን ደግሞ ቀንደኛ አድናቂዋ ነኝ ሲል ፓፍዳዲ አክሰስ ሃሊዊድ ከተሰኘ የቴሌቪዥን ፕሮግራም ጋር ባደረገው ቃለ ምልልስ ተሰምቷል። ኦ ሌዲ ጋጋ ከታዋቂው የጃዝ ሙዚቀኛ ከቶኒ ቤነት ጋር በመተባበር ኤኒቲንግ ገዝ የተሰኘውን ዜማቸውን ላሰማችሁ። Anything goes. Tony Bennett, and Lady Gaga. In olden days, a glimpse of stocking was looked down as something shocking. Now heaven knows, anything goes. Good authors too, who once knew better words, now only use for letter words writing prose. Anything goes. The world has gone mad today, and good's bad today. And it's white today, and black's white today. And most guys today, that woman prize today, I just silly the rows. And though I'm not a great romancer, I know you're bound to answer when, when we propose anything. Today. And most guys today, the women prize today, are just silly jiggalos. And though we're not such great romances, we know that we're bound to answer when we propose. Anything, <laughs> goes! anything goes! Anything goes! Anything goes! Anything goes! Anything goes! ኤኒቲንግ ጎዝ። ሌዲ ጋጋና ቶኒ ቤነት። ሌዲ ጋጋና ቶኒ ቤነት አንድ ቀን ምሽት በአንድ የሙዚቃ ዝግጅት ላይ ለመጀመሪያ ጊዜ ይገናኛሉ። ቶኒ ቤነት ለምን ከኔ ጋር አብረን የጃዝ አልበም አናወጣሃም ይላታል። ሌዲ ጋጋም ሳታ አቅማማ የቶኒ ቤነትን ጥያቄ በደስታ ትቀበላለች። ይኸው ቺክ ቱ ቺክ የተሰኘ ተወዳጅ አልበም ለማውጣት ችለዋል። የተከበራቸው የሙዚቃ አድማጮች፣ እስቲ ከዚሁ አልበም ውስጥ በመቀጠል ዘ ሌዲ ኢን ዘ ትራምፕ የተሰኘውን ዜማቸውን እናድምጥ። Hungry for dinner at eight. I'm starving. She loves the theater, but she never comes late. I never bother with people that I hate. That's why this chick is a tramp. <laughs> she does it like crap games with barons and earls. I won't go to Harlem in irons. Third Thank you. That's why the lady is a tramp. I love the free, fresh wind in my hair. Life without care. Oh, I'm so broke. It's open. I hate California. It's crowded and damned. That's why the lady is a I'm tramp. A tramp. To so Coney Island. Oh, the beach is divine. And I love the Yankees. Cheetah's just fine. I follow Roger's and Hart. She sings every line. That's, That's why right. the lady is a tramp. I love a fried bite. That isn't a fake. No fake. Oh. I love to rowboat with you and your wife in Central Parkway. <laughs> she goes to the opera and stays wide awake. Yes, I do. That's why this lady is a triumph. She likes the green, green grass, grass under her shoes. And That's why the lady is a trap. ሌዲ ኤ ትራምፕ የተሰኘውን የሌዲ ጋጋ እና የቶኒ ቤነትን ዜማ ነበር ያደመጥ ነው። በድጋሚ የክብር ሰላምታ ድረሳችሁ ላሉ የሙዚቃ ቃን አድማጮች አስተያየቶቻችሁ ኃይል ላዩን ጽፉልን፣ ደውሉልን። የስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት ሲሆን ኢሜይል ለምታደርጉልን ደግሞ የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ወይንም ቃና ደስ አት ቪኦኤ ኒውስ ዳት ካም ብላችሁ በሁለቱም ኢሜይል ብታደርጉልን ይደርሰናል። በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሐሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። በዚሁ እያደመጣችሁት ባላችሁ ተዜማ እሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንብት። ደሳለኝ መኮንን ነኝ፣ በእኔ በኩል The end of you is perfect from the bottom to the top. Yeah, my mama, she told me, don't worry. No trouble, I'm all um about that bass, by that bass, no trouble, I'm all um about that bass, by that bass, no trouble, I'm all about bass, by that bass double yeah. የአሜሪካ ድምጽ ራዲዮ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈው የቅዳሜ ፕሮግራም እዚህ ላይ አብቅቷል። ነገ እሁድ በራዲዮ መጽሔት በሶስት ሰዓት እስከምንገናኝ ያስተናገድኳችሁ ቆንጅት ታዬ ነኝ። ፕሮግራሙን የመራልን ንጉሶ ታምሬ ነው። በሰላም ደሩ